አሜሪካ ድምፅ ሬዲዮ መጽሔት ይቀጥላል። ከጥቂት ወራት ወዲህ በኢትዮጵያ የዋጋ ንረት እየተባባሰ መሄዱ ማንም ሊክደው የማይችለው ሀቅ ሆኗል። አሁን ደግሞ የፋሲካ በዓል መቃረብ ችግሩን ያባባሰው ይመስላል። ለመሆኑ ሰመኑን መርካቶ ምን ትመስላለች? መለስካቸው አምሃ ሲዘዋወር ውሏል። እንዴትኛውም የአዲስ አበባ ክፍል መርካቶም መልኳ እየተለወጠ ነው። ቤቶች እየፈረሱ ባለ አራትና ባለ አምስት ፎቅ ህንፃዎች እየተተኩባቸው ይገኛሉ። የሰው ግርግርና ትርምሱ ለይች ባላወቅኩት ምክንያት በጥቂቱም ቢሆን ቀንሷል። ይሁንና መርካቶ አሁንም ቢሆን መለያዋን፣ ባህርያዋን አላጣችም። በመርካቶ የማይሸጥ የማይለወጥ ምንም ነገር የለም ይባላል። አንድ በጣሪያው ላይ የድምፅ ማጉያ ጠምዶ ሸቀጥ ብሎ የያዘውን የሚያስተዋውቅ መኪና ከሩቋ አየሁና ጠጋ አልኩ። የስቅለቱን ታሪክ የያዘ ቪሲዲ ነው። ቪሲዲ በሀያ ብር ነው። ምስል አለው፣ በቴሌቪዥን ያሳየን እዚህ ጋር የምታገኙት። በዚህ በስሙነ ህማማት ወቅት ሁሉም ህዝበ ክርስቲያን ሊያዳመጠው የሚገባ በቤቱ ቁጭ ብሎ ሊያየው የሚገባ ቪሲዲ ነው። አቅጣጫዬን ለወጥኩና አንድ ሱቅ ገባሁ። ቡና በኪሎ ስንት ነው? ጨምሯል። በፊት ሪካሽ ነበር፣ አሁን ከዛም በላይ ከዛ በላይ ስም ሄዳለ የታጠበ ከሆነ እስከ መቶ ብር ይሸጣል። መቶ ሃያ የሚሉኝ ያለው አሁን እዚህ አካባቢ ነው። አ ሲክ ነው ደረጃ ይወስነዋል እንጂ አይነት አለው እንጂ ያረር ከሆነ እንደዛ ይሸጣል። ረሃም መቶ እባላለሁ ያለኝ ይህ ወጣት ነጋዴ እሱ በችርቻሮ የሚሸጣቸው ጥራጥሬና ቡና ዋጋቸው ከሶስትና ከአራት ወራት ወዲህ በጣም እየጨመረ ቢሆንም በአመት በዓሉ ምክንያት ግን ጭማሪ አላሳዩም ይላል። እዚያው አካባቢ ያገኘኋት ሸማችም በአጠቃላይ ዋጋ ጭማሪ አለ ቢሆንም በአመት በዓሉ ምክንያት የቀጠለ ዋጋ አላየውም ነው የምትለው። ሁሉም ነገር ጭማሪ ነው። በአሁኑ ሰዓት ግን ከሳምንት በፊት መጥቻለሁ። ያው ነው ለውጥ የላቸውም። አሁን በዓሉ ያው በዚህ ሳምንት ነው። ብዙ ለውጥ የለውም። ቅመማ ቅመምና ሽንኩርት የሚነግዱት ወይዘሮ በለጡ ግን ሰሞኑን ዋጋ ጨምሯል ይላሉ። ሱቅ የላቸውም። በረንዳ ላይ አንጥፈው ይነግዳሉ። በዚህ በአመት በዓሉ ሰሞን የሚያመጡበት ቀንሷል። ጨምሯል። ጨምሯል ምን የምለው አሁን ለምሳሌ ሲሸጡ 38 36 ብር ይገዛ ነበረ፣ አሁን 42 ብር። እርሶ በስንት ነው የሚሸጡት? 45 46 ብር። ገዢና ሻጭ ወደሚከራከሩበት ሌላ ሱቅ ጎራልኩ። ዋጋ ሲንገረኝ፣ ቅቤ ዛሬ ስንት ነው? መቶ አርባ ነው ያለ። የየትኛው የሸ ነው ከሌሎቹ አካባቢ መጣስ? የሌሎቹ መቶ ሀያም እንደ ገበያውና እንደ አገሩ ሁኔታ ይለያያል። አሁን ለምሳሌ ጨለያ ስንት ነው? እሱ ቅቤ ወደ መቶ ሀያ ብር ነው። የጎጃምስ? የጎጃምም ያሁኑ እንደዚያ የሸኖ ብቻ ነው እሱ ስለሚፈለግ። ማለት ያው ሌሎቹ ለኮረሪማ ለቅቤ ማንጠሪያ የሚሆን ኮረሪማ አሁን ሰማንያ አምስት ብር ነው በኪሎ። በኪሎ ስንት ነበር? ከአንድ ወር ከሁለት ወር በፊት 70 ብር። 70 ብር። ከአንድ ዓመት በፊት በጣም ርካሽ ነው። ስንት ነበር? ብር አካባቢ ማክሲመም ሲሸጥ። አንድ ሸማች ስለዋጋው እንዲነግሩኝ ጠየኳቸው። ፈራ ተባ እያሉ አንዳንድ ነገር ነገሩኝ። እንደርሳቸው ከሆነ መንግስት ገበያውን አልተቆጣጠረውም። ከዚያም አልፈው ዋጋ ቀነሰ ጨመረ ማለቱ ተራ ነገር ነው ይላሉ። የተወደደበትን ምክንያት ነው ማወቅ እንጂ፣ እሱማ ሁሉም ነገር ተወዷል፣ ግን ምክንያቱም ማወቅ ያስፈልጋል። ምን ይገብታሉ? ምክንያቱም ግምቱማ ብዙ ነው። እሱን መናገር አይቻልም። አሁን በዚህ እንደዚህ በቀላል አይደለም የሚስተካከለው። ነገር ይስተካከል እንጂ ተናግሮ እንኳን የሚያልቁት አይደለም። እዚሁ አካባቢ አላንዳች ከለላ ሽንኩርት የምትነግደው ወጣት የአራት ልጆች እናት ነኝ ያለችኝ ደግሞ የሸቀጣ ሸቀጥ ዋጋ መናር እንዴት አድርጎ እንደጎዳት ነገረችኝ። አሁን ይኸው ሽንኩርቱ እራሱ ይኸው፣ የትላንትና ምንም አንድ ገድ የሚል ሰው ምንም ገበያ የለ፣ ምንም ገበያ፣ ምንም አላስደስተኝም። አመት በዓል ነው። ሌላ በእድሜ የገፉትን የቅቤ የቅመማ ቅመም የቆጮና የጎመን እንዲሁም የሌሎች ቁሳቁሶች ነጋዴ ጠየኳቸው። ዛሬ ምን ያልሸጡ ምንም ያው ተነጋ አስር ብር ጎመን ነው እንደዛ ገዳል ምንም ነገር አልሸጥም። ዋጋው ጨመረ፣ ምንድን ነው ዋጋው ጨመረ። ዋጋውን ቢጨምር ገበያ የለም ጥያቄ የለም ሁሉም አማረው መሄድ እንጂ የሚገዛ የለም። የዶሮ ዋጋ በዓመት ባሉ ምክንያት በተለይም የፋሲካ ባለውና ከፍ ሊል እንደሚችል አይጠረጠርም። ግን በምን ያህልና ከመቼ ጀምሮ ነው? ወደ ዶሮ ገበያ ብቅ አልኩኝ። ከሶስት ቀን ወዲህ ከፍ ብሏል። በጣም ዝቅ ያለ ነበረ እስከ ሰላሳ አምስት ስር ምናምን ነበረ። ስንገዛ ሰላሳ አምስት ሰላሳ ስንሸጥ ደግሞ አርባ አምስት አርባም አምሳም ያው እንደው ነው። እንደ ዕቃው እየታየ ነው የሚሸጠው። አሁን ነው አሁን ግን ከሶስት ቀን በኋላ ግን አሁን ግን አምሳ አምስት ስልሳም እየገባ ነው። ሁንምንገዛበት ማለት ነው ግን በብዛት ገጠሮች ጋር ነው ውድ የሚያደርጉት። በርበሬ ዛሬ በፈረሱላ ማለትም 17 ኪሎ 700 ብር ያወጣል። በአመት በዓሉ ምክንያት ጭማሪ ያላሳየ ቢሆንም ከሶስት ወራት በፊት ፈረሱላ በርበሬ በ450 ብር ይገዛ ይሸመት ነበር። የጤፍ ዋጋ እንደመጣበት አካባቢ ይለያያል አሉኝ የእህል በረንዳ ነጋዴዎች። ከተለያዩ ሸማቾች እንደሰማሁት ደግሞ ጥሩ ጤፍ ነው የሚባለው በኩንታል 1200 ብር ነው አልኳቸው። ወፍጮ ቤት ምናልባት በአሁኑ ሰዓት 1200 ወር አይገባም ወፍጮ ቤት አይገባም፣ እርግጠኛ ነኝ። ግን ምን አለ መሰለህ ሾላዎች የሚባሉ አሉ አዋሪ አካባቢ። እነሱ ጋር በጣም ልዩ ልዩ የሚባል ጤፍ አለ። እሱ ይገባል። እሱ ምናልባት ሊያስወድዱ ይችላሉ። እዛ አካባቢ ያለው ሊወጣ ይችላል እንጂ በበረና ታሪክ ግን 100 ወር በዘንድሮ ዓመት አልገባም። ዋጋ ከፋሲካ ማግስት ምን ሊሆን እንደሚችል እኛም አንገምትም። ለማንኛውም ግን ለህዝበ ክርስቲያን በሙሉ መልካም የትንሣኤ በዓል እንመኛለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ